የአዋሽ ፈንታሌው የመሬት መንቀጥቀጥና እስከ አዲስ አበባም ድረስ የሚሰማው ንዝረት መቀጠሉ ተዘግበዋል። ከአዋሽ ፈንታሌ አካባቢ የተነሳ የመሬት መንቀጥቀጥ ንዝረት በአዲስ አበባ ከተማ አንዳንድ አካባቢዎች ትላንት ምሽትና ዛሬ ቀን ላይ መሰማቱ ተገልጠዋል። የመሬት መንቀጥቀጡ መነሻ ከፈንታሌ አስር ኪሎ ሜትሮች አካባቢ ባለ ርቀት ላይ መሆኑንና ከከርሰ ምድር አካባቢ የቅልጥ አለት ወደ መሬት እየሰረገ መምጣት ምክንያቱ መሆናቸውን በአዲስ አበባ ዩኒቨርሲቲ የመሬት ርዕደት ሳይንስ ተመራማሪና መምህሩ ፕሮፌሰር አታላይ አየለ አስረድተዋል። ሌላው የዘርፉ ተመራማሪና መምህር ዶክተር መሰል ሀይሌ በበኩላቸው አሁን እየተከሰተ ያለው አነስተኛ ሊባል የሚችል የመሬት ርዕደት መሆኑንና ቀስ በቀስም ኃይሉ እየወጣ መሆኑን የተሻለ እንደሆነ አብራርተዋል። ሁኔታው ለአዲስ አበባ የጎላ ስጋት ይፈጥራል ብለው እንደማይጠብቁ የገለጹት ሁለቱ ምሁራን፣ ሆኖም ቀጣይነቱና መጠኑ በግልጽ ሊተነበይ እንደማይችል እንዲሁም የጥንቃቄ እርምጃዎች መወሰድ እንዳለባቸው አሳስበዋል። ከአዋሽ ፈንጣሌ የነዋሪዎችን አስተያየት በማካተት ኬኔዲ አባተ ተከታዩን አሰናድተዋል። በአፋር ክልል አዋሽ ፈንታሌ ወረዳ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በአዲስ አበባ ከተማና በሌሎችም አካባቢዎች የሚስተዋለው ንዝረት ቀጥሏል። ከመስከረም 26 ጀምሮ በአዲስ አበባ ከተማ የመሬት መንቀጥቀጥ ንዝረቱ ለአራት ጊዜያት የተከሰተ ሲሆን ከነዚህም ሁለቱ ትናንት ምሽት ከአምስት ሰዓት በኋላና ዛሬ እኩለ ቀን ስድስት ሰዓት አካባቢ የተከሰቱ ናቸው። በከተማዋ አንዳንድ አካባቢዎች ንዝረቱ መከሰቱን መታሰብ ተችሏል። የመሬት መንቀጥቀጡ መነሻ ከሆነው ከአዋ ሽ ፈንታሌ አስተያየታቸውን የሰጡን ነዋሪዎችም ትናንት ምሽት ከአምስት ሰዓት በኋላ እንዲሁም ዛሬ ከቀኑ ስድስት ሰዓት ላይ በአካባቢው የመሬት መንቀጥቀጥ መከሰቱን ተናግረዋል። ክስተቱ በአካባቢው ከጀመረ ከአንድ ወር በላይ ማስቆጠሩንም የተናገሩት አስተያየት ሰጪዎቹ፣ ይህም አንዳንድ ቤቶች እንዲፈርሱ ምክንያት መሆኑን፣ የምድር መሰንጠቅና የውሃ መፍለቅንም እንዳስከተል አመልክተዋል። ኑሪ ሹክና አስተያየታቸውን ከሰጡን አንዱ ናቸው። መሬት መንቀጥቀጥ አለ እና በጣም እያሰጋ ሁኔታ ላይ አለው ያለ ዛሬ ስድስት ሰዓት ላይ በጣም ተንቀጠቅቷል። ዛሬ ስንት ሰዓት ላይ? ስድስት ሰዓት ላይ ቀን ማለት ነው። አዎ ለሊት ደግሞ ሶስት ሰዓትም ተንቀጠቅቷል። በጣም ከባድ አምስት ሰዓት ከሀያ ላይ በጣም ተንቀጠቅቀው፣ ውሃም ይወጣበታል ቤትም የፈራረሱት አለ። ከጀመረ ወይ ከምናምን ይሆናል እስከ እዛ ድረስ ያው መሬቱ ደግሞ በጣም የተሰነጠቀ ነው ደግሞ የደረሰ ጉዳት የለም። ቤቶች ምናምን ይፈርሳሉ። ሌላው የፈንታሌ ነዋሪ ፍቅሩ ማሞ ደግሞ ተከታዩም ብሏል። እዛው አካባቢ ነኝ። ከጀመረ አንድ ወሩ ነው። አንድ ወር ከምናምን ነው ከጀመረ። አካባቢው ላይ የተሰሩት ቤቶች እንደዚህ ጥንካሬ የሌላቸው ቤቶች ናቸው፣ በቀላሉ የሚፈርሱ ናቸው። ይሄ በድንጋይ ካባ ተክቦ የድሮ ቤቶች እንደዛ ነገሮች ናቸው። ጉዳት እየደረሰ ነው። አንዳንድ ቦታ ላይ የመሬት መጠጠቅ አለ። መሬት ተሰንጥቆ ደግሞ ከሌላ ውሃ የውሃ ፍሰትን በዛ በስንጥቁ ወደ ሌላ አቅጣጫ ወደ ሰዎች መንደር እንዲገቡ ያደረገበት ቦታ አለ። ጋራዎች እየፈረሱ ነው። እየተናዱ ያሉ ጋራዎች አሉ። እና ያው ሰዎቹ አካባቢውን ለቀው አሉ። አብዛኛው ከተማው ሰው አልባ የሚመዳል በጣም ሁሉም ፈርሶ እየሸሸ ነው። ከከተማው እየወጣ ነው ያለው። ምን ከተማ ነው? ከተማው ወደ አዋሽ ፈንታሌ ታሙሬ ይባላል። አፋር ክልል ውስጥ በመጀመሪያ በትንሹ የነበረው ነገር እየጨመረ እየጨመረ እየጨመረ እየመጣ ነው። አሁንም ክፍተቱ ማለት ነው። እና አራት ሰዓት ሙሉ ደግሞ ዝም ብሎ የሚንቀጠቀጥ ያላቸውም አካባቢዎች እዛው አካባቢችን ላይ ሆኖ ይለያያል። የመንቀጥቀጡ ሁኔታ እኛ ጋር በሶስት ቀን አንዴ በአራት ቀን አንዴ ነው። ሀያ አራት ሰዓት ደግሞ የሚንቀጠቀጥበት ቀን አለ። አሁን እዛቸው አካባቢ ላይ ሆኖ ማለት ነው። ነዋሪዎች በስጋት ምክንያት አካባቢያቸውን ጥለው በመውጣት ላይ እንደሚገኙና በዚያው ያሉትም ምሽት ላይ ከቤት ውጭ በማደር ላይ እንደሚገኙም አስተያየት ሰጪዎቹ ገልጸዋል። በአካባቢው እንደ አውሮፓውያን በ1981 ከተከሰተው የመሬት መንቀጥቀጥ በኋላ መሰል ክስተት ሲስተዋል የአሁኑ ለመጀመሪያ ጊዜ እንደሆነ የገለጹ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር ፕሮፌሰር አታላ ያየለ ከአንድ ወር በላይ ስለቆየው የአዋሽ ፈንታሌ የመሬት መንቀጥቀጥ መንስኤና ስለ ቀጣይነቱ አብራርተዋል። የእኛ ተቋም ይህንን እየተከታተለን የቆየው እስካሁን የተመዘገበው በሬክተር ስኬል አምስት ነጥብ ሶስት ነው እና ከዚያም በታች አራት ነጥብ ዘጠኝ አራት ነጥብ ስምንት እንደዚያም እና ብቻ በአዲስ አበባ አካባቢና በሌሎች ከተሞች ያው እየተሰማ ነው ያለው እና እንግዲህ ቦታው መነሻውን አውቀነዋል። ከፈንታሌ ቮልካኖ ሰሜን ምዕራብ አቅጣጫ እንደ አስር ኪሎ ሜትር እንደዚህ በፍበረር የሚሆን አካባቢ ነው። አሁንም እየተካሄደ ነው ያለው መንስኤውም ያው ከዚህ ከስምጥ ሸለቆ ተፈጥሮ ጋር ሆኖ መሬት መንቀጥቀጥና የቅልጥ አለት ወደ ላይ እየሰረገ ስለሚመጣ ነው ከጥልቀት ከስር ከመሬት ከርስ አካባቢ እና ይህ እንቅስቃሴ እየቀጠለ ነው። እና አሁን እንግዲህ እንደኛ እንደ ባለሙያ ያው ቦታው ታውቋል፣ ንዝረቱም በቅርብ ርቀት እየተሰማ እንደሆነ ይታወቃል። እና ያን ያህል የጎላ ስጋት ለአዲስ አበባ ከተማ ይፈጥራል ብለን አንጠብቅም ግን ምንድነው ምን ሊሆን እንደሚችል ስለማይታወቅ ለሕዝብም የማንቃት ስራ ማለት ምንም መጨናነቅ ሳያስፈልግ ማለት ነው። ቦታው ከየት እንደሚመጣ ታውቋል። ያው ንዝረቱ እየተሰማ ነው፣ በዚሁም ሊቀጥል ይችላል የተወሰነ ጊዜ ሊቆምም ይችላል እና ይህንን አውቆ እንደ መንግስትም እንደ ህዝብም እንደ ባለሙያም ሁሉም የየድርሻውን እየተወጣ ግጭት እያደረጉ መቀጠል ያስፈልጋል ማለት ነው። በተመሳሳይ በአዲስ አበባ ዩኒቨርሲቲ የመሬት መንቀጥቀጥ ሳይንስ ተመራማሪና መምህር የሆኑት ዶክተር መሰለ ኃይሌ የሰሞኑ የመሬት መንቀጥቀጥ አነስተኛ የሚባል እንደሆነና በከርሰ ምድር አካባቢ ያለው ኃይል ቀስ በቀስ እየወጣ ስለመሆኑ ያብራራሉ። የኛው አነስተኛ የሚባሉት ውስጥ ነው የሚወድቀው አምስት በታች እስካሁን ኦከር ያረጉት አምስት በታች እንግዲህ፣ አራት ነጥብ ዘጠኝ በኦክቶበር ስድስት ላይ የሆነው ክሎስ ቱ ሞደሬት ነው ኢነኒ ኬዝ። አሁን እነኚህ ያሉት ከፍተኛ በጣም ደካማ ህንፃ እዛው በደረሱበት አካባቢ ካልሆነ ከፍተኛ ጉዳት አያደርሱም። ያው እንዳየናቸው የሆነ አንዳንድ በጣም ጠንካራ ያልሆኑ ቤቶች ካርገዋል የእነዚ የዚህ ሰሞኑ ማለት ነው። የሚገርመው ግን ብዛት አላቋረጠም። ዛሬም ነበረ ሰዎች ትንሽ። ይሄኛው ለምሳሌ አንድ ትልቅ ፎልት እየተንቀሳቀሰ ነው። ጀነራል ፎልት ኤሪያ ከመካከል ሬፕቸር ሬፕቸር እያደረገ ኤነርጂ ሪሊዝ እያደረገ ነው ያለው። በሳይንሱ ሲታይ እነኝህ ትንሽ ማለትም አራት ነጥብ አምስት አራት ነጥብ ስድስት ክፉ አይደሉም። ለምን ኢነርጂ ነው መጨረሻ ላይ ጉልበት ነው የሚለቀው የመሬ ሲሰነጠቅ ቀስ ቀስ እያለ በትንሽ በትንሽ መውጣቱ ጥሩ ነው። ካልሆነ እንግዲህ በትልቅ በአንድ ላይ መጣ ነበር ማለት ነው። እነ ወቅ ካለን የታፈነ ነገር አሁን አንድ የትልቅ አንድ የታፈነ ነገር ከሚወጣ ቀስ ቀስ እያለ ሬሊዝ እያደረገ ነው በሳይንሱ ጥሩ ምልክ መጥፎ አይደለም፣ ጥሩ ነው ለማለት ሳይሆን ዝም ብሎ አንድ የሚፈነዳ ነው ትልቅ ሊመጣ የሚችለው። አሁንም ግን የለም ለማለት አይቻለም። የጥንቃቄውና ዝግጅቱ መሆን ያለበት ትልቆቹ የመጡት ይህ ስሙን ካለውን ጋር ተያይዘው ቢሆን ከዚያም በኋላ ይመጣሉ በ ቀኑን ነው ማናቀው በርስ ቤክ አይቻልም። በከርሰ ምድር አካባቢ ያለው የቅልጥ አለት እንቅስቃሴ እስከቀጠለ ድረስ ይህ ክስተት ቀጣይነት ሊኖረው እንደሚችል የገለጹት ምሁራኑ። የመሬት መንቀጥቀጡ ከተነሳበት አዋሽ ፈንታሌ አካባቢ ጀምሮ አዲስ አበባን ጨምሮ በሰፊ ስፍራ ላይ የሚስተዋለው ንዝረት የከፋ ጉዳት ሊያስከትል አይችልም ባይ ናቸው። ሆኖም በመንግስትና በህዝብ በኩል ጥንቃቄና ዝግጅት መደረግ እንዳለበት መክረዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ፣ ሳይንስና አስትሮኖሚ ተቋም ኢትዮጵያን ጨምሮ በመላው ዓለም ያሉ የመሬት መንቀጥቀጥ ክስተቶችን በየዕለቱ እየተከታተለና እየመዘገበ ሪፖርት እንደሚያደርግ የጠቆሙት ምሁራኑ ይህን መነሻ በማድረግ መንግስት አስፈላጊ እርምጃዎችን ያለመዘናጋት መውሰድ እንዳለበት አመልክተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ